በሶማሊያ የተሰማራ የአፍሪካ ህብረት የሰላም ጥበቃ ተልዕኮ አሚሶም በአንድ የጦር እዝ እንዲመራ ወታደሮች ያዋጡት ሀገሮች መሪዎች ወሰኑ። ከተለያዩ ሀገሮች የተወጣጡት ወታደሮች እስካሁን ባለው ጊዜ ሲንቀሳቀሱ የነበረው በተናጠልና በየተመደቡባቸው አካባቢዎችም እንደነበር የጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ልዩ ልዑክ አምባሳደር ብርሃነ ገብረ ክርስቶስ ተናግረዋል። ለዝርዝሩ አሁንም እስክንድር ፍሬው ከአዲስ አበባ በአህጉራዊው ድርጅት ጥላት ስር በሶማሊያ የሚገኘው የአፍሪካ ህብረት የሶማሊያ ተልእኮ አሚሶም አልሸባብን ለመደምሰስና የዚያችን አገር መንግስት ለመደገፍ ሲሰራ ቆይቷል። ከተለያዩ አገሮች የተውጣጣው የአሚሶም ጦር ግን እንደ አንድ ኃይል አይንቀሳቀስም። ኢትዮጵያን ጨምሮ ለአሚሶም ወታደሮችን ያዋጡ አገሮች መሪዎች ሰሞኑን በጅቡቲ ያካሄዱት ስብሰባ ግን ይህንን ሁኔታ ለመቀየር ተስማምቷል። በዚሁ ስብሰባ ላይ የተገኙት የጠቅላይ ሚኒስትር ኃይለማርያም ደሳሌይ ልዩ መልእክተኛ አምባሳደር ብርሃነ ገብረ ክርስቶስ ለኢትዮጵያ ብሮድካስቲንግ ኮርፖሬሽን ሲናገሩ ውሳኔው ወታደሮቹ እንደ አንድ ኃይል እንዲንቀሳቀሱ የሚያደርግ መሆኑን አብራርተዋል። ሶማሊያ ውስጥ የሚንቀሳቀሱት ኃይሎች የተወሰኑ የአገሪቱ ክፍሎች የሶማሊያን መንግስት በመደገፍ አካባቢውን እንዲያረጋጉ፣ ከአልሸባብ ነፃ እንዲያወጡ ነው የተመደቡት። የየራሳቸው ክልል የየራሳቸው አካባቢ ያላቸው ነጻ የሚያወጡት አሁን። ይህ ሆኖ ኃይሎቹ በየራሳቸው ይንቀሳቀሱ ስለነበር አሁን የታሰበው አንድ አጠቃላይ አመራር እና ቁጥጥር እንዲኖረው የኢትዮጵያ፣ የኬንያ፣ የጅቡቲና የሶማሊያ መሪዎች በተገኙበት የተላለፈው ውሳኔ በአልሸባብ ላይ የሚደረገውን ዘመቻ ለማጠራከርም ተስማምቷል። ለአፍሪካ ሕብረት የሶማሊያ ተልእኮ ወታደሮች ያዋጡ አገሮች ኢትዮጵያ፣ ኬንያ፣ ዩጋንዳ፣ ቡሩንዲ ና ጅቡቲ ሲሆኑ ጋና፣ ኬንያ፣ ናይጄሪያ ና ሴራሊዮን ደግሞ የፖሊስ ኃይል አዋጥተዋል። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።